ሰላም፣ ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በግዙፍ ሸራዎች ላይ ያረፉት ሥራዎቹን ስዕሎች ብቻ ናቸው ብሎ ለመቀበል ያዳግት ይሆናል። የስዕሎቹ ረቂቅነት፣ እያንዳንዷ ሚሊሜትር ላይ ያፈሰሰው ጥንቃቄና ልፋት መዝገቡ ተሰማ የዚህን ዘመን የስዕል አፍቃሪያን ልብ በቀላሉ እንዲማርክ አስችሎታል። መዝገቡ ኢትዮጵያ ከተፈጥሮ በስጦታ የተቀበለቻቸውን በስዕል ለመግለጽ የሚከብዱ መልክዓ ምድራዊ በረከቶችን በሸራ ላይ ናኝተዋል። የማይቧጠጥ የሚመስልን ገደል፣ እንስሳት የሚፈነጩበትን አቧራማ ሜዳ፣ ልብ የሚያራራ የአመሻሽ አድማስ፣ የተፈጥሮ ስጋጃ ላይ የተሰጣ ውብ ኢትዮጵያዊነት በአንድ አዳራሽ ስድሮ ለተመልካች ናላ ምርምርን ትቷል። ስዕልን በራዲዮ ለማስጎብኘት መሞከር የማይሰምር ልፋት ነውና እሱን አንሞክረውም። የድንቅ ስዕሎች ፈጣሪ ከሆነው አንጋፋ የኪነ ጥበብ ሰው ጋር ግን ተያዥ ሐሳቦችን ማንሳት የማይታለፍ እድል ነው። ስለዚያም ነው ተወዳጁን ሰዓሊና መምህር መዝገቡ ተሰማን የአሜሪካ ድምፅ ጋቢና መዝናኛ እንግዲ ያደረግ ነው። ከሙዚቃ ግብዣዎች ጋር የሚደመጠው ቆይታችን የሚጀምረው ሰዓሊ መዝገቡ አስተዳደጉ ለተወዳጅ ስራዎቹ ያበረከተውን አስተዋጽኦ ከሚዘክርበት ነው። አብራችሁን ስለምትቆዩ በእጅጉና እናመሰግናለን። እኔ ያው በሰሜን ሸዋ አካባቢ በአጠቃላይ አካባቢ ጅሩ በሚል የሚታወቀው የተወለድኩበት ከተማ ነዋሪ ነው እና ነዋሪ ማለት አነስተኛ የገጠር ከተማ ነች እና እዛ በምኖርበት ጊዜ በአብዛኛው ገጠር ውስጥ ሕጻናቶች ወይም ወጣት ልጆች ውጭ ነው የሚጫወቱት። እንደአሁን ጊዜም ወይ ደግሞ ከተማ ውስጥ እንዳለ የኤሌክትሮኒክስ ኢንተርታይንመንት የለም፣ ቴሌቪዥን የለም፣ ሬዲዮም ጥቂት ሰዎች ይችን ያለው እና በዚህ የተነሳ በአብዛኛው ጊዜያችን የምናሳልፈው በመዘዋወር አካባቢን በማየት አንዳንድ ደግሞ አስቸጋሪ የሆኑ መንገዶችን በነገራችን ላይ የእኗሪ ከተማ አፋፍ ዳር የምትገኝ ከተማ ነች እና ወይን አደጋ የሆነው አካባቢ በጣም ለቅ ያለ ሜዳ ሲሆን የቀረው ደግሞ ምን ያለ ገደል ያለበት ነው እዛ ወደ ቆላው በመውረድ የማይወጡ ለመውጣት የሚያስቸግሩ መንገዶችን ለመውጣት በዛ የምንሞክረው ድርጊት እርስ በርስ በመፎካከል የተለያዩ ቦታዎችን የማየት እና የመመልከት በአካባቢያችን ያለው ምንድ ነበረን እና ያ በየጊዜው የምንከምቡ ነው ነገር ከግድም ደግሞ በአምሮ ውስጥ ተከርቶ ስለሚቀር እና ደግሞ በተወሰነም ደረጃ በአካደሚክ ትምህርቱም እየተገፋ ሲኬድ ያ ትውስታ አለ ሁልጊዜ እና ይህ እንደሚመስለኝ ያንን መልክዓ ምድር ከማድነቅም እንደገና ደግሞ በውስጡ እንደዛ በመልክዓ ምድር ውስጥ ከገባቸው ነገሮች አሉ። እነሱ እነሱ በሙሉ ተደምረው ይመስለኛል ስዕል የመሳል ፍላጎት የበለጠ ያደረ። በሌላ በኩል ደግሞ እንደ ንባሪ አይነቱ አነስተኛ ከተማ ውስጥ አንድ ሰው ትንሽ ለየት ያለ ነገር ሲሰራ የአካባቢው ጓደኞች የሚሆኑ መምህራን የማድነቅ ነገር ትንሽ ይገናል ብዬ አስባለሁ እና እሱም ሰዓሊ እንደሆን ከፍተኛ አስተዋጽኦ አድርጓል ከመልካም ድሩና ከአካባቢ በተጨማሪ ማለት ነው። ዛሬ መዝገቡ፣ በስራዎች ውስጥ ደምቀው እንዲታዩልህ እንዲታወቁልህ የምትፈልጋቸው ርዕሰ ጉዳዮች አሉ ወይ፣ ወይንስ ተመልካቹ ስዕሎቹን አይቶ የራሱን ትርጉም ሰጥቶ እንዲያልፍ ነው የምትሻው? እንዴት መሰለህ፣ ሁለት ነገሮችን ብናገር ጥሩ ነው። አንደኛው በቃል የሚተነተነው ክፍል አለው። ማንኛውም የጥበብ ስራ በቃል እንደዚህ ለማለት ነው የቀረበው ነገር ይሄ ነው ማለት ኦብጀክት፣ ግልጽ፣ ቀጥታ የምታየው ነገር አንድ የሆነ ነገር እንድትል ያደርጋል። አንደኛው እሱ ነው። ሌላው ደግሞ በስሜት ብቻ የሚሰማ ነገር አለ እና እና ይህንን ስዕል በማንኛውም ሰአሉ በራሴ የሚተረጎመው ክፍል አለ። እንደገና ደግሞ ተመልካች የራሱን ግንዛቤ ወይ የራሱን ስሜት የሚወስዱ አለ። በቃላትን ባይገልጸ በውስጡ የሚሰማው ነገር አለ። እንደገና ደግሞ የራሱንም ትንታኔ ይሰጣል። ይሄ የስዕል ባህሪ ነው ማለት ማንኛውም ስዕል እንደዚህ አይነት ባህሪያት አሉ። ግን ከዛ እነዚህ አሁን ሁለቱ ነገሮች ከመናገሩ በፊት ግን አንድ ስራ ተጠናቆ በሚያልቅበት ጊዜ የሆነ መጀመሪያ ታክት የሚያደርገው ነገር ሊኖር ይገባል። አለዚያ ሰውም ነገሬ ብሎ ተጠግቶ ጊዜ ወስዶ አይቶ ሊያስብበት ሊመራመርበት አይችልም። አንድ እሱ ነው እና ስለዚህ እኔ የምለው እንግዲህ ለማጠቃለ ለማጠቃለል ያንተን ጥያቄ እኔም በስራዎቼ ላይ ልክ እንደማንኛውም ሰው ሪፍሌክት አደርጋለሁ። ማለት ስሰራ ያሰብኳቸው ነገሮች በቃልም መቶ በመቶ ባይገለጹም ስሰራ የማስባቸው ነገሮች አሉ። አንዳንዶቹ እንዲህ በእነዚህ ብቻ ይመጣሉ። አንዳንድ ጊዜ ደግሞ በዚህ በነገር በቃል ነገር ይከሰታሉ ማለት ነው። ያልቃቸው ሁሉም ነገሮች ተካተው ያለበት በርከት ያሉ ስራዎች በግዙፍ ሸራ ላይ ያረፉ ናቸው። ሸራዎቹን ተጠግቶ ለሚመለከት ሰው እያንዳንዷ ነገር በጥንቃቄ በጥልቀት እንደተሰራች ይገነዘባል። አለት ሊሆን ይችላል፣ የሰዎች ፊት ሊሆን ይችላል፣ አልባሳቸው ሊሆን ይችላል። ከማሽን ያልተናነሰ ትኩረት ተሰጥቶት ስለመሰላቸው ያምናል። ለምሳሌ ንግስ የተሰኘው ስራህን ማንሳት ይቻላል። ቀኝ እጅ፣ የሀገር ልጅ የመሳሰሉትን መጥቀስ እንችላለን። አንድ ስዕል ከሐሳብ ጀምሮ እስከ እይታ ለማብቃት የምታልፍበትን ሂደት እስቲ ባጭሩ አስቃኝን። ምን ያክል ጊዜስ ይፈጃል? ከመጨረሻ ጥያቄ ብነሳ አንድ ስራ ለመጨረስ እንደዚህ ይሆናል ብሎም መናገር በጣም አስቸጋሪ ነው። ለምን ሊቆጣጠረው በማልችለው መልኩ አንዳንድ ስራ ረጅም ጊዜ ይወስዳል። አንዳንድ ስራ ደግሞ በጣም በቶሎ ይጠናቀቃል፣ ከምንጠብቀው በላይ ማለት ነው። ምክንያቱም እኔ እስካሁን ድረስ አላውቀው ማለት በዚህ ነው ብዬ ለመናገር ይቸገራለሁ ይመስለኛል። ዋናው ሀሳብ ከተገኘና እና ደግሞ ያ የታሰበው ነገር በትክክለኛው መንገድ ከታሰበ ብዙ ጊዜ ሳይወስድ ቶሎ ያልቃል። አንዳንድ ጊዜ ደግሞ በጣም በአእምሮ ውስጥ ገዝፎ ይመጣና ሀሳብ ሸራው ላይ ጫስ ያንሳል እና ያንን ወደ ገዘተው ሀሳብ ለማስጠጋት ሲባል በጣም ብዙ ጊዜ ይወስዳል። አንደኛው እሱ ነው እንግዲህ። ይህ ሀሳብ ወደ አእምሮ በሚመጣበት ጊዜ አንደኛ መምጫውና አይታወቅም። አንዳንዴ በሚደንቅ ሁኔታ ሰዎች መካከል እዚ ያለ ከጓደኞች ጋር ወይ ደግሞ ግርግርም ባለበት የሆነ ሀሳብ ሊመጣልህ ይችላል። አንዳንድ ጊዜ ደግሞ እንደዚህ አስበህበት እንዲህ እንዲህንን ይህንን ስሜት እንዴት ባደርገው ይሻላል ብለህ ቁጭ ብለህ ለብቻ አስበህ የሚሰራበት ጊዜ አለ። አንዳንድ ጊዜ በቃል ይመጣል። አንዳንድ ጊዜ እንዲሁ በመልክ ይመጣል። ዝም ብሎ ማለት ምን አይነት ስሜት ይፈጥራል ብለህ ታመቀዋለህ። በእኔ እምነት እንደዚህ አይነት ነገሮች የሚከሰቱት የምታየውን ነገር ወይ ደግሞ የምታስበውን ነገር በጥልቅ ስታደንቀው ነው። እንደዚህ አይነት ስሜት ነው ያለን በጣም በምታደነቅበት ጊዜ ያንን ነገር እንድታቀርበው በጣም ይገፋፋል እና እንደ እንደዚህ ውስብስብ የሆኑ ስሜቶችም፣ ሀሳቦችም መልኮችም አሉ እና እነሱን ለማጥራት ትንሽ ጊዜ ወስድባል። እንደዚህ አይነት ሁኔታ ነው እኔ ስራዎችን ወደ እንትን በማመጣቸው ወደ እውነታው አለም ማመጣቸው ማለት ነው አረንዴነት and charge And yeah, he will And I am አድማጮቻችን በማዳመጥ ላይ የምትገኙት ጋቢና መዝናኛን ነው፣ ከአሜሪካ ድምፅ። የዛሬ ምሽት እንግዳችን ተወዳጁ ሰዓሊና መምህር መዝገቡ ተሰማ ነው። በስራና በትምህርት የተለያዩ ሀገራትን አይተሃል። ራሽያ ነበርክ፣ ወደ ጃፓንም አቅንተ ነበረ ከኢትዮጵያ የኪነጥበብ ሁኔታ ጋር አነጻጽረህ ይህም ባህላቸውን በተዋስኩ ያልክበት ጊዜ ይኖራል ወይንስ፣ ደግሞ ይህንን ባህላችን ደግሞ በተዋሱ ብለህ ያሰብክባቸው አፍታዎች እስካሉ? አዎ፣ በደንብ በሚገባ ማለት፣ ድም ከነገርከኝ፣ ዘነጋሁት ነገር እነዚህ ትልልቅ ሸራዎች መስራቱ እሳቤ ከመንፈሳዊ ቅናት የመጣ ነው። ምንድነው እኛ እዛ በምንማርበት ጊዜ ከፈረንጅ ተማሪዎች ጋር ነው የምንማር። ራሻ ውስጥ እንደዚህ የተለያየ ዝርያ ያለው ሰው የለም። በአብዛኞቹ ራሻኖች ናቸው፣ ነጮች ናቸው። እና ከነሱ ጋር ተቀላቅለን ነው የተማርነው እና በምትማርበት ጊዜ በጣም በሚደንቅ ሁኔታ ከአብዛኞቹ ተማሪዎች ተሽለ እንደውም በተሻለ ሁኔታ ፐርፎርም ታደረጋለ። እንደዚህም አይነቶች እንደዚህ አይነት ውጤታማ የሆኑ መምራኖችም አሉን። እንደገና ጓደኞችም አሉን እና ሁል ጊዜ ለራሴ የሚጠይቅ የነበረው ምንድን ነው፣ ምንድን ነው እዛ ትምህርት ቤት ውስጥ እያለን ጥሩ እየሰራን እያለን እዚህ ሀገር ስንመጣ ምንድን የሚያኮላሸን የሚል ጥያቄ ነበረ። ምክንያቱም ብዙዎች ተማሪዎች ከእኔም ጋር የተማሩ ከእኔም በፊት ከእኔም በኋላ በተወሰነ መልኩ የተማሩ ይህን ያክል ገፍተው የማይሄዱበት ሁኔታ አለ። እና የሱ ቁጭት ነበር እኮ። ሌላው ደግሞ ጥቁርና ነጭ በሚለው ሁናቴ ስታየው አሁን የነገርኩህ አኳያ ለምንድን ነው ማለት እነሱ መስራት እየቻሉ እውነትም እነሱ እንደሚሉ የሚያውቅ ነው። ጥቁር ሲባል የማሰብ ችሎታው ዝቅተኛ ነው። ጥቁር ሲባል የሆነ የማይችለው ነገር አለ ወይ የሚል ጥያቄም አለ በአእምሮ ውስጥ እና የእሱ ምሳቤ እንደ ፑሽንግ ፎርስ ወይ ደግሞ እንደሚገፋፋ ኃይል ከሱ ጋር ተቀላቅሎ ነው እና አንተ ለጠየከው ነገር እነሱ ከፍተኛ የሆነ የስራ ባህል አላቸው እና ስራቸውን የማክበር እና እንደገና ማክበር ብቻ አይደለም ትልቅ ዋጋ ሰጥተው ነው የሚሰሩት። ህይወታቸውንም አሳልፈው የሚሰጡት ለሆናቸው ትልቅ እምነት ስላላቸው ነው። ጠቃሚ ነው ብለው ስለሚያስቡ ነው። ማህበረሰቡን እንደዚሁ የስዕልን ጥበብ በጣም የሚያደንቀው ከሚገባው በላይ እንደ ሰአሊ ነኝ ስትላቸው በጣም ነው የሚዘነግጡት። ማለት ከመደነቃቸው የተነሳ ማለት ነው። እኛ ሀገር ምን አይነት ሙያ እንደሚያስደነግጥ አላውቅም። ምናልባት ኢንጂነር ነኝ ሐኪም ነኝ እንደሰሩ እንደሚደነቀው እዛ ሀገር ደግሞ ሰአሊ ነኝ ሙዚቀኛ ነኝ ስትል በጣም ነው እሚደመቁት እና ይህ ነገራቸው እኛ ገር ቢኖር በጣም እኛለ ማለት ነው። ሌላው ደግሞ ከኛ ሀገር ቢያውቁት ብዬ የማስበው የእኛን ሀገር መልካም ምድር መልካም የኛ ገር መልካም ገር ከሚገባው በላይ የሚያምር አሁን እኛ በጣም የታወቁትን የሰሜን ተራሮችን በገራይታ ሶፍ ኡመር ዋሻ የባሌ ተራሮችን ላል የታወቁ ቦታዎች ስለሆኑ ግን በየ በእያንዳንድ ኮርነር ጊዜ ተአምር ነው እያለሁ እኔ እንኳን የተወለድኩበት አካባቢ ብዙ ሰው አቆም ግን እንደ የመሳሰለ ሚታም ግጥም ያለ ያንን ቢያውቅ እንዴት አይነት ተአምር ይሰሩበት ነበር ብዬ አስባለ። መዝገቡ በቅርቡ ስልሳኝ ዓመት እንደፍንሃል። ያው በስራዎችህም እንግዲህ የእኛም ታላቅ በመሆን አንቱታ የሚገባ ሰው እንደሆንክ አውቃለሁ። ነገር ግን መቼም የኪነ ጥበብ ሰው አንቱ አይባልም በሚለው ነው በአንተው የቀጠልኩኝ አምላክም እንኳን ጠርሷል። ማለማንት ይባላል። በሰአሊነትና መምህርነት ዓመታትን አሳልፈሃል። የደርግንም የኢህአዴግንም ዘመንም ተመልክተል ብዬ አስባለሁ። ኃይለ ስላሴ የኃይለ ስላሴንም ጭምር አፄ ኃይለ ስላሴ ሁለት ብር ሰጥተውኛል። እኔ የተወለድኩበት አካባቢ ቤተክርስቲያን ሊመርቁ መጥተው፣ ያን ጊዜ ሶስተኛ ክፍል ተማሪ ነበር የዘጠኝ ወይ አስር ዘጠኝ አመት ይሆናል ነው። እሱንም ደርሼበታለሁ ማለት። በእነዚህ አመታት ውስጥ የሰአሊያንን ህይወት ስትመለከተው ምን አይነት ልዩነቶች ተመዝግበዋል? ስዕልም ብቻ የኑሯቸው መደጎሚያ የሚያደርጉበት አሰራር ተፈጥሯል? ይሄ በጣም ከባድ ጥያቄ ነው። እውነት ለመናገር ሰአሌዎች በጣም በመጥፎ ሁኔታ የኖሩት በደርግ ጊዜ ነው። የኃይለ ስላሴን ጊዜ እኔ ኤሌመንታሪ ስኩል ውስጥ ነበርኩና ብዙም የሰአሌዎችን እውነት አላውቅም፣ ግን እንደ ከታሪክ እንደምንረዳው በጣም የተከበሩ ነበሩ። እነ እነ ሜትር አፈወርቅ ተክሌን፣ ገብረ ክርስቶስ ደስታ፣ እስክንድር ቦጎሲያን እና ሌሎቹም ሌሎቹም በጣም ስማቸው ገናና የሆነ በዓለምም በኢትዮጵያም የሚታወቁ ሰዓሊዎች ነበሩ፣ በንጉሱም የተከበሩ በደርግ ጊዜ ሲመጣ ግን አይ ቲንክ ሰዓሊ የመጨረሻ በኑሮም ይሁን በስራውም ሂደት የሶሻሊስት ፕሮፓጋንዳ ሊሆኑ የሚችሉ ስዕሎች እንዲሰራ ተገደዋል። እንደገና ደግሞ የስዕል ማቴሪያል ልክ እንደ አልኮል በሀንድረድ ፐርሰንት እንዲቀረጥ የተወሰነው ለግዠሪ ማቴሪያል ነው በማለት በዚህ ዘመን ነው እና የዛ ዘመን ተጽዕኖ አሁን ድረስ አለ። ግን አሁን በአሁን ባለንበት ዘመን ብዙ ሰዓሎች አሉ። እውነት ነው የምናገር ብዙ ሰዓሎች አሉ እና ደግሞ ብዙ የስዕል ስራም ይከወናል። ምንም እንኳን ቀጥታ ከክሬቲቭ ከሆነ ባያያዝም፣ እነዚህ የአድቨርታይዚንግ ስራዎች የተለያዩ የግል ቢዝነሶች እየተስፋፉ በመሄዳቸው ያንን ቢዝነስ ለማሳለቅ ተብሎ ሰዓሊዎች በተለያየ የስራዎች አይነት የስዕል ስራዎች አይነት ይጋበዛሉ ስራዎችን ይሰራሉና እኔ ከነበርኩበት ህይወት የተሻለ ነው ብዬ አስባለሁ። ግን አሁንም ቢሆን ይሄ የስዕል ዘርፍ በተወሰኑ ሰዎች ነው ፕሮሞት የሚደረገው እንደገና ደግሞ የሚበረታታው፣ እና መንግስትም እንደዚህ አንዳንድ የድጋፍ ቢያደርግ ማቴሪያል አሁን እንደዚህ ከከፍተኛ ሁኔታ ከሚቀረጥ ቢቻል ምንም ባይቀረጥ እንደገና የሚቀረጥም ከሆነ አነስተኛ ቀረጥ ቢሆን ጥሩ ነው። ለምን? አሁን እኛ እንደምንሰማው የኮንስትራክሽን እቃዎች ካለ ቀረጥ እንደሚገቡ እናውቃለን። እና ይህም አንድ የሙያ ዘርፍ እንደመሆኑ ይህም ታስቦበት እንደዚህ አይነት የማበረታቻ መንገዶች እንደገና አሁን የኤግዚቢሽን አዳራሾች እየተሰሩ ነው። ይሄ ይበል የሚባል ነው። ባለፈው ጊዜም እንደዚህ ኮምፕሌን ማድረገው የኤግዚቢሽን ማሳያ ቦታ አለመኖሩ ነው። አሁን ባለፈው የተከፈተው እንጦጦ ፓርክ የአርት ሴንተር በጣም ትልቅ አዳራሽ ነው እና አሁን እሱ እንደሱ እንደሱ አይነት ስራዎች የበለቀ እንደዚህ አይነት አሳያ ቦታዎች የበለቀ በአዲስ አበባ ብቻ ሳይሆን በክፍለ ሀገርም ሲኖሩ፣ የሰውን ማህበረሰቡን ትልቅ ግምት ለሙያው ትልቅ ግምት እንዲኖረው እንደገና እሱም ስዕልናውን ከፍ ከፍ የሚማርበት መንገድ ተማሪዎች ወጣቶች የሚቀረጹበት ይሆናል ማለት ስለዚህ እየተሻለ ነው ማለት ከደርግ ጊዜ የተሻለ ነው ብዬነው ማን ነው በአሁኑ መዝገቡ እንግዲህ ስዕሎቻቸው በከፍተኛ ዋጋ ከሚሸጡላቸው የኢትዮጵያ ሰዓልያን መካከል አንዱ መሆንህ ይነገራል ግን በፍጹም ልሸጠው አልችልም አብሮኝ እስከ ዘላለሙ መቆየት አለበት የምትለው የስዕል ስራ አለ ወይ? አሁን እየሰራች ያለ ስራዎች በተቻለ መጠን ወደ ሌላ ሰው እጅ ባይገቡ ደስ ይለኛል። ማለት ግን እኔ በፍጹም የሚል ውሳኔ ወስኛ አላውቅም። ምክንያቱም ሁሉ ነገር ሁኔታዎች ናቸው የሚወስኑ። እንደገና ደግሞ ከፍተኛ ነው የሚባለው ይሄ ስህተት ነው ማለት ይሄን ከፍተኛ አይደለም የበለጠ ዋጋ የሚሸጡ ሰዎች እንዳሉ ስለማውቅ ከፍተኛ ዋጋ ከሚሸጡት መካከል በሚለው እንያዘው። እንደሱ ይሻላል መሰለኝ። እንግዲህ አላውቅም፣ እንግዲህ ከፍተኛው ስንት እንደሆነ። በነገራችን ላይ ስለ መሸጥ ቆይቻለሁ ማለት አንድ ሰባት አመት፣ እንደዚህ ወይ ስድስት አመት ይሆናል። መዝገቡ፣ በአንድ ወቅት ንግስ የተሰኘውን የስዕል ኤግዚቢሽንህን ታድሜ ነበረ። አዲስ አበባ ውስጥ ከብዙ ጊዜ በኋላ ይመስለኛል ከሕፃን እስከ ትልቅ ሰዎች የስዕል ስራዎችን በትልቅ ትኩረት ሲከታተሉ አይቻለሁ። ስራዎችን ከተመለከቱ ሰዎች መካከል የማትረሳቸው አስተያየቶች ይኖሩ ይሆን? በዚህ ደረጃ ሰዎች ተረድተውኛል ወይንም ደግሞ እንደዚህ ያሉ አስተያየቶችን ይሰጡኛል ብዬ አልጠብቅም የሚያሰኙ አይነት አስተያየቶች ስራውን አይተው በአፕሪሺየት አድርገው ያለቀሱ ሰዎች አሉ። እሱ ነው በጣም ያስደንቀኝ። ማለት አንዳንዴ የሰዎች ስሜት ከቃለም ከአስተያየት የሚልቃ ና እኔ ራሴ እኔ መቼም ሰው በዘፈን ያለቅሰ አይቻለሁ። በሌሎች ድራማ ሲሰራ፣ ፊልም አይተው ያለቅሳሉ። እንደዚህ እሱን አይቻለሁ። በስዕል ገጥሞኛል አቅም በህይወቴ ማለት እና ያለቀሱ ሰዎች አሉ። እኔ በእኔ በጣም የተዘነኩት ሰው እንደዚህ ያክል ኢሞሽናል ሆኖ በስዕል እንደዚህ አይነት ስሜታዊ ይሆናል ብዬ የሚጠብቅ ማለት ነው እውነት ለመናገር እና ይሄ በጣም ያስደስታልን። እንደገና ደግሞ እንዲት ሰራም የበለጠ ያበረታታል። ዓላማው ለማስለቀስ አይደለም፣ ግን ሰው የሚያክል ስሜታዊ ይህን ያክል ከሆነ እንዴት የደከምክበት አንደኛ ባል ልትሰጠዋል። እንደገና ደግሞ ምስራት በጣም ያበረታታል። ሌላው ብዙ ነው ማለት

በዚህ ቀን አለልህም ግን አስባለሁ። ማለት እነዚህ የተሰሩ ስራዎች ትንሽ ጠርቀም ሲሉ አወጣለሁ ብዬ አስባለሁ። ለምን አንዱ ስራ ብቻ እስከ ዘጠኝ ወር አንድ አመት እንደዚህ ስለሚወስድ ብዙ ጊዜ ያቆያል፣ ወደ ግሽን ለማውጣት አሁን ባለፈው እዚህ አሁን ቶጦ ፓርክ ያለው ግሽን ላይ ለምረቀውን አስመስክቶ ሁለቱም ለአዲሶች ማለት ቀርበ አያውቁም እና እንደ የግሩፕ ሸው ካለ ምናልባት ቶሎቶሎ ወጣ የሆነ ያስባለ ግን፣ በተረፈ ይህን ፐርሶናል ሾው ለማሳየት እንግዲህ እንደ አንድ ሁለት ዓመት የሚፈልግ ይመስለኛል። ተሳስበው ማለት እንዴት ነው? ሁለት ዓመት ጥሩ ኤግዚቢሽን ለማዘጋጀት ማለት ነው። አድማጮቻችን ስለ ሥራዎቹና ተያያዥ ሀሳቦች በምሽቱ ያካፈለንን ሰዓሊና መምህር መዝገቡ ተሰማን በእናንተ ስም በእጅጉ አመሰግናለሁ። ቀሬ ሕይወት ዘመኑ በስኬት የሚታጀብ እንዲሆንም እመኛለሁ። እስካሁን ድረስ አብረን ስላመሸን በእጅጉ ደስ ብሎናል። የዝግጅቱ አርታኢ ትዝታ በላቸው ናት። ኤልያስ አስማረ መርሃ ግብሩን ሲያቀናብር አምሽቷል። ሀብታሙ ስዩም ደግሞ መርሃ ግብሩን መርቻ አለው። የሰላም ምሽት ይሁንላችሁ።